በኤልሻዳይ ግርማ የተመሰረተው የዘንቢል መልስ ዘመቻ በተለያዩ ማህበራዊ ሚዲያዎች ላይ ታዋቂና ተጽዕኖ ፈጣሪ ግለሰቦችን ዘንቢል ይዘው ሲጠቀሙ የሚያሳይ ምስሎችን በማሰራጨት ግንዛቤ ለመፍጠር እየተንቀሳቀሰ ነው። ዘንቢል ከሰሌን የሚሰራና ና ለረዥም ጊዜ የሚያገለግል ከረጢት ሲሆን ከገበያ ርቆ ሙሉ ለሙሉ በፕላስቲክ ከረጢቶች ከተተካ ጥቂት አስርት ዓመታት አለፉት። በአካባቢ ጥበቃ ዙሪያ የሚንቀሳቀሰው ግሪን ኢትዮጵያም ተመልሰው ጥቅም ላይ መዋል የሚችሉ ዘንቢል እና የጨርቅ ከረጢቶችን ወደ ገበያውን ለማምጣትና ፌስታል በአካባቢ ላይ እየጣለ ያለውን ተጽዕኖ ለመቅረፍ ስለጀመረው ጉዞ ኤልሻዳይ ታስረዳለች። የዘንቢል መልስ ዘመቻ ዋናው ኢትዮጵያን ከፕላስቲክ ነጻ ለማድረግ ነው። ዘንቢልን እንመልስ ስንል ዘንቢል አሁን ከሰኔል ነው የሚሰራው። ሰኔል ደግሞ ቶሎ ሊበሰብስ የሚችል እቃ ነው። ከዛም በተጨማሪ ደግሞ ያው አብጀዲ የሚሰሩ እንዲሁም ደግሞ ከወረቀት ቦርሳዎች ሪሳይክሊንግ ከተደረጉ የወረቀት ቦርሳዎች የሚሰሩ የእቃ መያዣ ዘዴዎች አሉ። እና እነሱን እንመልስ በሚል ነው ዘመቻው ማለት ነው። እና ፕላስቲክ ደግሞ ምን ያህል ጎጂ እንደሆነ በአካባቢ፣ ማህበራዊ እና ተፈጥሯዊ ችግሮች አሉት። እና ይሄንን በማስመልከት ኢትዮጵያዊ የፕላስቲክን ጉዳት በማወቅ እና በማስተማር የዘንቢልን መልስ በሚል ዘመቻ ነው የቀረብነው። ኤልሳዳይ የፕላስቲክ ፌስታሎችም ሆነ ሌሎች እቃዎች ከተወገዱ በኋላ ከአራት መቶ አመት በላይ በመሬት ውስጥ ሳይበሰብሱ ሊቆዩ እንደሚችሉ በመጥቀስ አካባቢንና ተፈጥሯዊ ስነ ምህዳርን እንዳለ ይዞ ለማቆየት ወደ ሌሎች አካባቢን ወደማይጎዱ አማራጮች መሻገር እንዳለብንም ታስረዳለች። የፕላስቲክ ከረጢት ጉዳቶች እንግዲህ ከአገራቱ ዓለምን እና የአየር ንብረት ለውጥን የሚያጠቃ ችግር ነው። እና አሁን ለምሳሌ ስናይ በየአመቱ ከሚመረቱ ቢያንስ ሶስት መቶ ሚሊዮን ቶን ፌስታሎች ውስጥ በአለም ውስጥ ማለት ነው ሀምሳ ፐርሰንቱ አንድ ጊዜ ብቻ የምንጠቀማቸው ፌስታሎች ናቸው። ማንኛውም አይነት ፕላስቲክ ደግሞ ለመበስበስ ከአራት መቶ ሀምሳ አመታት በላይ ሊወስድ ይችላል። እንዲሁም ዩኤን እንዳደረገው ጥናት በሳይንቶች አቆጣጠር ሁለት ሺህ ሀምሳ ውቅያኖስ ውስጥ ካሉት አሳዎች ውቅያኖስ ውስጥ ያለው ፕላስቲክ መጠን ይበዛል ይባላል እና የፕላስቲክ ሰራበት ንጥረ ነገር ደግሞ ለጤና ጥሩ አይደለም። የአየር ንብረት ለውጥ ደግሞ የዓለም ሙቀት መጠን ይጨምራል ቀስ በቀስ ማለት ነው። ከዛም በተጨማሪ ደግሞ እነዚህ የሚወጡት ንጥረ ነገሮች ወይም ኬሚካሎች የሚቃጠልበት አካባቢ ላይ ጭስ በማምጣት እና የሚተኑት ንጥረ ነገሮች የጤና ችግር ያመጣሉ ሳምባ እና የልብ የተለያዩ አይነት በሽታዎች የሚያመጡ ናቸው ማለት ነው። ኢትዮጵያ ውስጥ ብቻ ደግሞ ባለፉት አስርት ዓመታት ብቻ የምንጠቀማቸው ፕላስቲኮች በጣም በስተዋል። እንዲሁም በአስራ አምስት ፐርሰንት ብቻ ባለፉት አስር ዓመታት ጨምሯል። አስራ አምስት ፐርሰንት ብዙ ነው እንግዲህ እና ይሄ የሚያሳይ ደግሞ የፕላስቲክ መጠናችን እየጨመረ ነው። እነዚህ የፕላስቲኮች ደግሞ የተለያዩ አይነት እንስሳቶች ሊመገቧቸው ይችላሉ። እርሻ ላይም የሚያመጣው ጉዳት አለ። እነሱ በሚመገቡት ጊዜ ደግሞ ምግብ ሰንሰሉ ይገባ ማለት እኛ የምንመገባቸው አለ ማለት ነው። እርሻ ላይ ከዘንቢል መልስ ዘመቻ ከአካባቢ ጥበቃ በተጨማሪም ሰፊ የስራ እድል ለወጣቶችና ሴቶች ሊፈጥር ይችላልም ትላለች ብዙ ኢትዮጵያዊ ፌስታል እየተቀመረ ያለው ብዙ የፌስታል የሚያቀርቡም የተለያዩ ድርጅቶች አሉ። እና እኛ ማድረግ የምንፈልገው ልክ እንደ ድልድይ ሆነን ወይም ደግሞ ኢትዮጵያ ውስጥ ለብቻቸው ሴቶችን ሊሆን ይችላሉ የተለያዩ ማህበረሰቦች ዘንቢልን የሚያመርቱ ከረጢቶችን የሚሰሩ ሰዎች ጋር ማገናኘት ነው የምንፈልገው። እና የሚገርመው ነገር ደግሞ የዘንቢል ራሱ ብዙ አይገኝም አዲስ አበባ ውስጥ በተለይ የፕላስቲክ ዘንብ መረት ጀምሯል። እና የፕላስቲክ ዘንቢል ደግሞ ያው ችግሩን ያባብሰዋል እንጂ አይጠቅም። ምክንያቱም የፕላስቲክ ዘንቢልን ደጋግመን መጠቀም ይችልም። መጨረሻ ላይ ሲጣል ፕላስቲክ ነው። እና ዘንቢል አምራቾች የተለያዩ የኢትዮጵያ ክፍሎች ላይ ይገኛሉ። ይሄ ዘመቻ እንዲሁም በኢኮኖሚ ዘርፍ ላይ በጣም ይረዳል ይችላል ከዘንቢል መልስ ዘመቻ ቤቲጂ ዘሪቱ ከበደ እማማጽየውንም የመሳሰሉ ተጽዕኖ ፈጣሪ ግለሰቦችን በመጠቀም ዘንቢልን መልሶ ለማምጣት እየተንቀሳቀሰ ሲሆን በተጨማሪም ከፕላስቲክ ጋር ተያይዞ በሀገሪቱ ውስጥ ያለው ህግ እንዲቀየርም እየጣረ መሆኑን ኤልሻዳይ ታስረዳለች። በፈረንጆች አቆጣጠር በሁለት ሺህ ሰባት ወይም ከ13 አመት በፊት አንድ ህግ ወጥቶ ነበርና ይሄ ህግ ምንድን ነው የሚለው፣ ከ0 ነጥብ 03 ሚሊሜትር በታች የሆኑ ፕላስቲክ ከረጢቶችን ወይም ፌስታሎችን አገር ውስጥ መስራትም ማስገባትም መጠቀም አይችልም የሚል ህግ ወጥቶ ነበር። ቢሆንም ግን ህጉ በስንስት አልተገበረም እና ለውጥ አላመጣም። ፔስታሎች አሁንም እያየን ነው። አሁን የሚደረገው ዘመቻ ዲጂታል ካምፔኑ የጀመረው በቅርብ ጊዜ ነው። ግሎበል ፔፐርስ ባለፈው ዓመት በሁለት ሺ አስራ ዘጠኝ ድረገጽ ላይ ያለ አቤቱታ ማካሄድ ደግሞ አስጀምሮታል ማለት ነው ከአስር ሺህ በላይ ፊርማዎችን አግኝቷል። የፔቲሽን ና አሁን ኛ ግሩፕ ከኢትዮጵያ የአካባቢ የደንና የአየር ንብረት ለውጥ ኮሚሽን ጋር አብሮ ጎን ለጎን በመስራት በጃንዋሪ ሁለት ሺህ ሀያ በፈረንጆች አቆጣጠር የረቂቅ ሕግ ወይም ደግሞ የሕግ ማስታወቂያ ሊወጣ ችሏል እና ይሄ ሕግ ኢትዮጵያ ከፕላስቲክ በተለይ ደግሞ አንድ ጊዜ ብቻ ከሚጠቀማቸው ፕላስቲኮች ነጻ እንድትሆን የሚያደርግ ሕግ ወደ ፓርላመንት ተልኮ ታየት ሰቶት ተመልሷል እና ከስድስት ወር በኋላ እውን ይሆናል በማለት ነበረ። ቢሆንም ግን ያው በኮሮና ቫይረስ ምክንያት ትንሽ ቀስ ሊል ችሏል ማለት ነው። ኤልሻዳይ ግርማ አሁን ላይ በማህበራዊ ድረገጾች ላይ ያለው ከዘንቢል መልስ ዘመቻ በቀጣይ ወደ ህብረተሰቡ ዘንድ ወርዶ ግንዛቤ ለማስጨበጥ በሰፊው እንደሚሰራም ጠቁማለች። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ